The voice of America. Be <applause> away. Yeh, dims. Radio tabiano. <speaking in Spanish> ንጉሴ መንገሻ እባላለሁ። የተከበራችሁ አድማጮቻችን እንኳን ለብርሃነ ትንሣኤው በሰላምና በጤንነት አደረሳችሁ እላለሁ። እንዲሁም ደግሞ ከዚህ በኋላ የሚመጡት ሳምንታት፣ ወራት፣ ዓመታት የሰላም የፍቅርና የመግባቢያ ጊዜ እንዲሆኑ ለሁላችሁም እመኛለሁ። አመሰግናለሁ።

ጤና ይስጥልኝ፣ የተወደዳችሁ አድማጮቻችን። ከዚሁ ከአሜሪካ ድምጽ ራዲዮ፣ ትዝታ በላቸው ነኝ። መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። በዓሉ የሰላም፣ የደስታ፣ የፍቅር እንዲሆን በራሴና በስራ ባልደረቦቼ ስም እመኛለሁ። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር የትዝታ በላቸው የእንኳን አደረሳችሁ መልእክት ነው። እኛም የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሰሎሞን አባተ እኔም ፕሮዲውሰሩ ስራፌል ሽፈራ ወይም ዲጄ ፋትሱ እንኳን ለብርሃነ ትንሳኤው አደረሳችሁ እንላለን። ሙድ ሚያዝያ ስምንት ሁለት ሺ ዘጠኝ ዓመተ ምሕረት ከዋሽንግተን ዲሲ በአጭር ሞገድ በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የሚተላለፍላችሁ የፋሲካ ምሽት ስርጭት ጀመረ። አንድ ቀን አልፈህ ብትከበርም ሰናፋኪነህ አትመገብም። የተስፋ ፍስራት አውዳመትነህ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ለዜናው ጀስቲን ትዋይት በቴክኒክ መሳሪያዎች ላይ በስቱዲዮ አብሮን ይገኛል። በመላው ዓለም ያሉ ክርስቲያኖች የትንሣኤን በዓል ዛሬ እያከበሩ ናቸው። ኢየሩሳሌምን ያጨናነቋቸው የምሥራቅ ኦርቶዶክስና የምዕራብ ክርስትና ዘርፎች የእምነት ተከታዮች በባዶ መቃብር ስፍራ ተገኝተው ጌታ ተነስቷል እያሉ ሲፈክሩና ሲዘምሩ ውለዋል። ኢየሱስ ከሙታን እንደ ተነሣ በሚነገርበት በአራተኛው መቶ ክፍለ ዘመን በታነጸው አናስታሲዎስ ቤተ ክርስቲያን ግዙፍ የጸሎት ስርዓት ተከናውኗል። የትንሣኤውን ታላቅነት ያመላክታል በተባለ ስርዓት በልብሰተ ክህኖ ያጌጡት ካህናት ያጤሱት ከነበረ ማጠንት ጋር ቅዳሴ፣ ሽብሸባና ዝማሬ አከናውነዋል። በሌላ በኩል የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ በቅዱስ ጴጥሮስ አደባባይ በመሩት ግዙፍ ስርዓት ላይ ለመገኘት ቁጥሩ እጅግ የበዛ የተባለ ካቶሊክ ምእመን ቫቲካን ተገኝቷል። እጅግ ጥብቅ የነበረውን የጸጥታ ጥበቃ ተቋቁመው ወደ አደባባዩ የዘለቁት ምእመናን አቡነ ፍራንሲስ በየዓመቱ የሚያደርጉትን ኡርቢ ኤት ኦርቢ ለከተማውም ለዓለምም በሚል የሚጠራ ንግግራቸውን እዚያው ታድሞ ተከታትሏል። ፍልሰተኞችና ስደተኞች በድኅነት ውስጥ የሚገኙና የተገፉ ሰዎች ዛሬ በዓለም ላይ እየደረሰባቸው ነው ያሉትን ግፍና መከራ አቡነ ፍራንሲስ በዚሁ ንግግራቸው አውግዘዋል። ፓፓው አክለውም በመካከለኛው ምስራቅ ከቅድስቲቱ ምድር ጀምሮ ሰላም እንዲወርድ በኢራቅና በየመንም ሰላም እንዲሆን ምዕመናን ጸልዩ ብለዋል። ሶሪያ ውስጥ ለሲቪሉ ሕዝብ መረጋጋትና እፎይታን ለማስገኘት ለሚጥሩ ሁሉ የኢየሱስ መሥዋዕት ማጽኛቸው እንዲሆን ሽብርና ሞትን እየዘራ ስለ ቀጠለው ጦርነትም ምእመናን በጸሎት እንዲተጉ አቡነ ፍራንሲስ ተማጥነዋል። ትንሣኤ ለክርስትና አማንያን እጅግ ቅዱስ ዕለት ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ በኮሪያ የጊዜ አቆጣጠር ዛሬ ከቀትር በኋላ ደቡብ ኮሪያ ዋና ከተማ ሶል ገብተዋል። ምክትል ፕሬዝደንቱ ሶል የገቡት የሰሜን ኮሪያው የጋራ ባላንጣቸው ኪም ጆንግ ኡን የዩናይትድ ስቴትስን ማስጠንቀቂያዎችና ማሳሰቢያዎች ሰብረው የሚሳይል ሙከራ እያደረጉ ባሉበት ጊዜ ነው። የሚሳይል ሙከራው መክሸፉ ተዘግቧል። የምንገኝበት ጊዜ እጅግ ፈታኝ ቢሆንም አሜሪካ እስከ ዛሬ ታይቶ በማይታወቅ ሁኔታ በጽናቱ ሀገሪቱ ዓለምን እያነቃቃ ካለው የደቡብ ኮሪያ ሕዝብ ጋር በጥንካሬ እንቆማለን ብለዋል። ምክትል ፕሬዚደንት ፔንስ ዛሬ ሶል እንደገቡ ባደረጉት ንግግር ከሶሪያ ሰሜናዊ ከተሞች ሦስት ሺህ ሰዎችን ወደ ሌሎች አካባቢዎች የማዘዋወር ሥራ ይጀምራል ተብሎ ሲጠበቅ ውለዋል። የማዘዋወሩ እንቅስቃሴ በአካባቢው የብዙ ሰው ሕይወት ባጠፋ ፍንዳታ ምክንያት ለ24 ሰዓታት ተስተጓጉሏል። ነዋሪዎቹ ይነሱባቸዋል የተባሉት በመንግሥቱ ቁጥጥር ስር ያሉት ፎዋና ፋሪያም ቀበሌዎች እንዲሁም ተቃዋሚዎች ይዘዋቸው የሚገኙት ዛባዳኒና ማዳያ ከተሞች ላለፉት ሁለት ዓመታት ተከበው የሚገኙ ናቸው። ነዋሪዎቹ በስምምነቱ መሠረት እየተነሱም ይሁን አይሁን ለጊዜው የደረሰን መረጃ የለም። አሁን ባለንበት ሰዓት ግብፅ ዋና ከተማ ካይሮ ውስጥ መጠለያ የሌላቸውን ህጻናት ይረዱ የነበሩ አንዲት ግብፃዊት አሜሪካዊት ሴት በሰዎች ህገወጥ ሽግግር ተከሰው ላለፉት ሶስት ዓመታት እስር ላይ ከቆዩ በኋላ ዛሬ በነጻ ተለቀዋል። በድርጅታቸው ውስጥ ይሰሩ የነበሩና አብረዋቸው የታሰሩ ሌሎች ሰባት ሰዎችንም ፍርድ ቤቱ በነጻ አሰናብቷቸዋል። ፖሊስ መስሪያ ቤታቸውን የዛሬ ሶስት ዓመት ያለ ፍርድ ቤት ትዕዛዝ ድንገት ሰብሮ ከገባ በኋላ ኮምፒውተሮችና ሌሎችም ቁሳቁስ ወስዶባቸው ነበረ። ህጻናቱን ለህገ ወጥ ሽግግር፣ ለወሲብ ብዝበዛ፣ በመንግስቱ ላይ የተቃውሞ እንቅስቃሴዎችን ለማደራጀትና ለማሰማራት ይጠቀምባቸዋል የሚል ነበር ፍርድ ቤቱ ዛሬ ውድቅ ያደረገው የፖሊስ ክስ። የዜናው ሰዓት አበቃ። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። ክቡራትና ክቡራን መልካም ፋሲካ በድጋሚ ጸለኝ፣ ተከሰሰ፣ ሰከሰሰ፣ ደሙንም በፍቅ አፈሰሰ። ኢየሱስ እኛ ብሎ ሰላም። ቪኦኤዎች እንኳን ለትንሣኤ በዓል አደረሳችሁ እያልኩ ይህችን ስንኝ ለበዓሉ እነሆ በረከት ብያለሁ። ያሬድ በላይነህ ከብራስልስ ቤልጅግ። ይሄ ነው ፋሲካ፣ እንግዲህ ይሄ ነው ፋሲካ በሳዶ ባላዶ ዳናት በሮዳስ ባዕዴራ ረሃብ እርዛት ስደት ጒስቁልና ሞትና ቸነፈር በከደነው ምድር ሕይወት እረፍት ሲያምራት ትንፋሽ ኑሮ ሲያጥራት ትንሣኤን ትሻገር ትሂድ ቀራኒዮ ከመስቀሉ ሰፈር በደም ከቀለመው ትውጣ ከአፋፉ ይታያል ከፍ ብሎ ፍቅርና ጥላቻ በሰፊው ሁዳድ ላይ ቆመው ሲሳየፉ። ይገለጥ ብራናው ይነበብ ዝክሩ ይነገር ይወራ በቀራንዮ ላይ በደም በቀለመው የመስቀሉ ሥራ ይቅር ባዩ ጌታ ኤሎሄ እያለ ጮክ ብሎ ሲጣራ ይቅርታ ነበረ ከመስቀሉ አናት ላይ የቆመው ደመራ። ሌላ ነገር የለም ከቀራኔው ላይ ወጥቶ ላነበበ፣ ፍቅር ነው መልእክቱ ማርልኝ የሚል ድምፅ ከዛ ስቃይ መሃል ወጥቶ መሰማቱ። ማሳረጊያው ፍቅር ይቅር መባባል ነው ማሰሪያ ትብቱ። ለዛም ነው ኢየሱስ ገዳዩን ለመርታት ሳያንሰው ጉልበቱ ኤሎሄ ኤሎሄ ማርልኝ እያለ ሲጮህ መሰማቱ፣ ይሰማ ዕልልታ፣ ትንሣኤው ትልቅ ነው የገዘፈው። አርካ ማንም በጒልበቱ ሰዎች ላይ ሰልጥኖ ያለ እየተመካ፣ ከትንሣኤው ጸዳል የምሕረት ጸበል ይጠጣና ይርካ። ሞቶ ማሸነፍ ነው የትንሣኤው መልእክት፣ ይሄ ነው ፋሲካ። ክብር ተመስገን የያሬድ በላይነህን ይሄ ነው ፋሲካ ሙሉ ግጥም ከዌብሳይታችን ያገኙታል። የአባቶች ቡራኬ ብፁዕ አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀጳጳስ በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። በሀገራችን ኢትዮጵያ፣ በመላው ዓለም የምትገኙ የክርስትና እምነት ተከታዮች የሆናችሁ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ። አነ ውእቱ ትንሣኤ ወሕይወት የዮሐንስ ወንጌል ምዕራፍ አስራ አንድ ከቁጥር ሀያ አምስት ትንሣኤና ህይወት እኔ ነኝ። መድኃኒታችን ኢየሱስ ክርስቶስ የትንሣኤው ባለቤት የሕይወት ባለቤት የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የሁላችንንም መነሳት ያረጋግጥልናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አስራ አምስት ቁጥር ሀያ ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይለናል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ስለወደደን እኛን እንደወደድ ነው ሳይሆን እሱ ስለወደደን በገባልን አምላካዊ ቃል መሰረት ከድንግል ማርያም ተወልዶ በዮርዳኖስ ተጠምቆ በዕፀ መስቀል ላይ ተሰቅሎ ሞትን ድል አድርጎ ተነስቶ ለዘላአለም ልጆቹ እንድንሆን፣ ወገኖቹ እንድንሆን በደሙ ገዝቶናል። ስለዚህ ትንሣኤ ለክርስትና እምነት ትልቁ የሃይማኖታችን መሰረት ነው። ሁላችንም እንሞታለን፣ ሁላችንም እንነሳለን። ስለዚህ ትንሣኤ ስላለን የሰው ልጆችን ከሌሎች ፍጥረታት የሚለየን እግዚአብሔር በአርአያውና በአምሳሉ የፈጠረን ትንሣኤ ያለን ክብር ያለን ስለሆንን ሁላችንም በክርስቶስ ትንሣኤ የምናምን ሁሉ በፍቅር ሆነን እንደ መምህራችን እንደ አባታችን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ለሌሎች ሁሉ ፍቅርን በመስጠት ፍቅርን በማሳየት የትንሣኤው ብርሃን በእኛም ልቦና ሊበራ ይገባዋል። ብርሃን እውነት ነው። ብርሃን ክርስቶስ ነው። ብርሃን ፍቅር ነው። ብርሃን ሃይማኖት ነው። ስለዚህ በዮሐንስ መልእክት ሁለተኛው ምዕራፍ ላይ በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ ይላል። ስለዚህ ጥላቻን በማስወገድ ፍቅርን በመመስረት የክርስቶስን ትንሣኤ ተካፋዮች ልንሆን ይገባል። ስለዚህ ሁላችሁም ይህንን የትንሣኤ በዓል ስታከብሩ በፍቅርና በህብረት በመስማማት ልዩነቶች ቢኖሩ በውይይት በማጥፋት ፍቅርን በመመስረት እንደ ጌታ ይቅርታን በማድረግ ይቅር በመባባል በአኑና ከብሮ ይገባል። ስለዚህ ነው አምላካችን በአሮጌ እርሾ ሳይሆን በአዲሱ እርሾ በዓሉን እንድናከብር ነው የሚያዘን በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ ፋሲካችን ክርስቶስ ታርዶልናል። ስለዚህ በቅንነት እና በእውነት ቂጣ በዓል እናድረግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ይለናል። እና ሀሳብን ሁሉ በማስወገድ በፍቅር ሆነን በዓሉን እንድናከብረው ይገባናል። በዚህም ባሳለፍነው የሱባኤ ወራት በሀገራችን ኢትዮጵያ ልዩ ስሙ ቆሼ እየተባለ በሚጠራ ቦታ የብዙ ወገኖቻችን ንጹሀን ኢትዮጵያውያን ቆሻሻ በላያቸው ተደርምሶ መግቦታቸውን ከሰማንበት ጊዜ ጀምሮ እኛም በርቀት ብንሆን ህዝቡም አብያተ ክርስቲያናት ሁሉ ጥልቅ ሐዘን ተሰምቶን በጸሎት እና በፍትሐት ስናስባቸው ህዝቡን በሚያስፈልገው ነገር እንዲረዳቸው ስናስተምር ስንመክር ቆይተናል። ስለዚህ የሞቱትን ወገኖቻችንን ነፍሳቸው እንዲምር ለእነዚህም ወገኖቻችን የሃይማኖት ተቋማት መንግሥትና ህዝቡ ያደረገውንም ርብርብና የተረፉትን ወገኖች ለማዳን የተደረገውን ነገር ሁሉ በእጅጉ እናደንቃለን፣ እናመሰግናለን። አሁንም እግዚአብሔር አምላክ ለታመሙት ፈውስን ለታሰሩት መፈታትን እንዲሰጥልን ላዘኑት ሁሉ መጽናናት እንዲሰጥልን እየተመኘን በዓሉን የሰላም የፍቅር፣ የበረከት በዓል ያድርግልን ያድርግላችሁ። አሜን። ሀገራችን ኢትዮጵያን ለዘላለም ይጠብቅልን። ኬርያ ላይሶ ቅዱሱ አቡነ ዮሴፍ በስደት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኔቫዳ፣ የአሪዞና እና የዩታ አህጉረ ስብከት ሊቀ ጳጳስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በዓለም ዙሪያ ያላችሁ ኢትዮጵያውያን በሙሉ እንኳን ለብርሃነ ትንሣኤው በሰላምና በጤና ጠብቆ አደረሳችሁ። ይህ በዓል የትንሣኤው በዓል የክብር የደስታ የሰላምና የድል በዓል ነው ምክንያቱም ከክርስቶስ ትንሣኤ በፊት የሰው ልጆች በሙሉ በመከራ ውስጥ ይኖሩ ነበር ሰይጣን በሰዎችና በእግዚአብሔር መካከል የጥል ግድግዳ ቆሞ ለይቶን ነበር የሰይጣን የአሰራር ዘመንም አመተ ፍዳ አመተ ኩነኔ ተብሎ ይጠራ ነበር የሰው ልጆች በጨለማና በስቃይ ይኖሩ ነበር ሰዎች ክብራቸውን ተነጥቀው በውርደት ይኖሩ ነበር። ተስፋቸው ጨልሞ ያለ ተስፋ ይኖሩ ነበር። ነጻነት አጥተው በግዞት ይኖሩ ነበር። ከእግዚአብሔር ተለይተው በሞትና በሕይወት መካከል በመቅበዝበዝ ይኖሩ ነበር። ስለዚህ በዚህ ችግር የወደቀውንና ያለውን ሕዝብ ዋጋ ከፍሎ ነፃ ሊያወጣው ጌታ ከቅዱስ ድንግል ማርያም ተወልዶ ሰው ሆኖ ወደዚህ ዓለም መጣ። የወደቁትንና የተጠቁትን ወደ ቀደመ ክብራቸው ለመመለስ ከኃጢአት በቀር በምድር ሁሉን ነገር ፈጸመ። በደላችንን፣ ውርደታችንን፣ መከራችንን ተሸክሞ በመስቀል ላይ ተሰቀለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በዚህ በተከፈለ ዋጋ ውርደታችን ተወገደ፣ ሰይጣን በመስቀሉ ተቀጠቀጠ፣ እኛም ነፃ ወጣን። በሞቱ ሞትን ሻረልን፣ በትንሣኤው ህይወትን ድልን አገኘን! የመንግሥተ ሰማያትም ወራሾች መሆናችን ተረጋገጠልን። ክብር ምስጋና ለአምላካችን ይሁን። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን የድል በዓል ስታከብር፣ በእንዲህ አይነት ሰላምታ ታከብረዋለች። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም እኒ ሆነ ፍስሐ ወሰላም በማለት የትንሣኤውን ዘመን በዚህ ሰላምታ በመለዋወጥ ታከብራለች። ስለዚህ ዛሬ ይህ የትንሣኤውን በዓል ስናከብር በጌታችን በመድኃኒታችን በኢየሱስ ክርስቶስ የተደረገልንና የተከፈለልንን ዋጋ በማሰብ ነው። የትንሣኤው በዓል ስናከብር በውስጣችን ብዙ የሞቱ ነገሮችን ይዘን ነው ብዬ አስባለሁ። ሰላማችን አንድነታችን ሰው አክብሮታችን የሀገር ፍቅራችን ድሆችን የማሰባችን ትክክለኛ የኢትዮጵያዊነታችን በአንድነትና በጋራ የመኖራችን ኢትዮጵያዊነት ባህላችን ሃይማኖታችን ፖለቲካችን ለሚቀጥለው ትውልድ መልካም ኢትዮጵያዊነትን የማስተላለፍ ስራችን ሁሉ ከጊዜ ወደ ጊዜ በእያንዳንዳችን ኢትዮጵያዊ ሕሊና ውስጥ እየሞተ ነው። እነዚህ ነገሮች ትንሣኤ ማግኘት አለባቸው። የትንሣኤውን በዓል በትክክል ለማክበር ከራስ ጋራም ተስማምቶ በሰላም ለመኖር እነዚህ ነገሮች ያስፈልጉናል። የትንሣኤውን በዓል የሰላም የፍቅር፣ የበረከት በዓል ያደርግልን። ወስብሐት ለእግዚአብሔር። አገራችን ኢትዮጵያንና ይህን አገር አሜሪካን እግዚአብሔር ይጠብቅልን። አሜን። አባ ሀጎስ ሀይሽ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጸሐፊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነስቶ ለእምነታችን ትልቅ መሰረት የሆነውን ስጦታ የሰጠበት በዓል እያከበርን እንገኛለን። ጌታችን እየሱስ ክርስቶስ ከሙታን መነሳቱ ለእምነታችን መሰረት ነው የጣለልንና በዚህም መሰረት እንግዲህ ምስክርነታችን የእሱን መነሳት እውን እንዲሆን ዘንድም ጸጋው የሰጣበት ጊዜ፣ እንደዚሁም ሰላሙን ፍቅሩን ከእግዚአብሔር ጋር እንደገና እንድንገናኝ ህይወቱን የሰጠበት ጊዜ እያከበርን የምንገኝበት ጊዜ ስለሆነ እኛን እያንዳንዳችን በትንሳኤው አዲስ ህይወት እንድንላበስ ይህንንም ህይወት ተላብሰን ከነበራዊ ህይወት ወደ ዘላለማዊ ህይወት ጉዞ መንገድ እንድናደርግ አዲስ የህይወት ምዕራፍ የተከፈተበት ነው። ትንሳኤን በዓልና ይህንን በዓል እውነትም እግዚአብሔር በኃያል ስልጣኑ ምሕረቱና ኃያልነቱ በሰው ልጆች የገለጸበት አዲስ ክስተት ስለሆነ ነው። ኢየሱስ በታላቅ ኃይልና ስልጣን ከሙታን ተነሳ፣ የአዳም ዘሮችን ነፃ አደረገ፣ ሰይጣንን አሰረው እያልን በትንሳኤ ሌሊት ዜማ። በትልቅ የጸሎት መንፈስ የምንጸልየው እና ይህንን አዲስ ህይወት ከእግዚአብሔር የተሰጠ በሁሉም ክርስቲያኖች ህይወት ዘንድ እንዲመጣ በተለይ ከሀገራቸው ውጭ ያሉ በተለያየ ሁኔታ ህይወት ውስጥ የሚገኙ ወገኖቻችን ክርስቲያኖችን በሙሉ እግዚአብሔር ዳግም ጸጋውን አዲስ ህይወትን የሚያበስርበት እና የሰላም ስጦታን ፍቅርና አንድነትን የሚሰጡበት የትንሣኤ በዓል እንዲሆን ዘንድ ለሁሉም በሀገር ውስጥም ከሀገር ውጭም ላሉ ኢትዮጵያውያን ለሆኑ ወገኖቻችን ሁሉ መልካም የትንሣኤ ምኞቴን እገልጻለሁ። እግዚአብሔር አምላክ በትንሣኤ ብርሃኑ ህይወታችንን እንደገና ሁሉ ጊዜ አዲስ እንዲያደርግና በዚህ አዲስ ህይወት ውስጥ የሰላም ምስክሮች እንድንሆን የመተባበር የፍቅር፣ የአንድነት ምስክሮች እንድንሆን እግዚአብሔር በብርሃነ ትንሣኤው ሁላችን ይባርከን። ሰላም እና ፍቅር፣ አንድነት እና ሰላም ያለበት የትንሣኤ ዘመን ያርግልን። ፓስተር ግዛው ዳኜ በሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ዋና ዳይሬክተር። ከሰሜን አሜሪካ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ጽሕፈት ቤት በመላው ዓለም ለምትኖሩ ክርስቲያኖች በሙሉ ኢትዮጵያውያን ክርስቲያኖች በሙሉ በብዙ አይነት ሁኔታ ውስጥ በፍርሃት፣ በስደት፣ በሞት ፍርሃት፣ በተለያየ ሁኔታ ውስጥ በእምነታችሁ ምክንያት የምትኖሩ ሰላም ለእናንተ ይሁን። እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ ቀን ባላደረሳችሁ እያልኩ የከበረ ሰላምታዬን አቀርባለሁ። የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ የክርስቲያኖች ሁሉ ተስፋ ነው። ስለዚህ በምንም አይነት ሁኔታ ውስጥ የምናልፍ ክርስቲያን ወገኖቻችን ታላቅ ተስፋ በፊታችን ስላለ ባለንበት ቦታ ሁሉ ደግሞ እንደ ተስፋ ቃሉ እግዚአብሔር ከሁላችን ጋራ ስለሆነ እምነታችንን አጥብቀን በመያዝ በጌታችን በኢየሱስ ክርስቶስ ባለን እምነትና ተስፋ ላይ በመደገፍ እስከ መጨረሻው ጸንተን እንድንቆም አሳስባለሁ። እግዚአብሔር የተባረከ የተቀደሰ የትንሣኤውን ኃይል በውስጣችን የሚያድስ የሚያበረታ፣ የሚያጸናና የሚያቆም ጸንተንም ቆመን ያንን ተስፋችንን ለመጨበጥ እንድንችል እግዚአብሔር ሁላችንንም ይርዳን። እግዚአብሔር ከሁላችን ጋር ይሁን። I'm <laughs> better አባቶች ስለ ቡራኬያቸውና ስለ መልካም ቃሎቻቸው እኛም እንኳን አደረሳችሁ እያልን አክብሮታችንን እንገልጻለን። እግዚአብሔር ቃለ ሕይወት ያሰማልን። ለውድ የቪኦኤ ሰራተኞችና አሜሪካ ሀገር ለምትገኙ ወዳጆቼ አለምነህ ተሾመ፣ ፍሬው አበበና ጀንበር ታደሰ ከነ ቤተሰባችሁ እንዲሁም ለመላው ሕዝበ ክርስቲያን እንኳን ለብርሃነ ትንሣኤው አደረሳችሁ በሉልኝ። አመሰግናለሁ ብለዋል። አቶ ኢያሱ አበባየው በኢሜል በላኩት ሰላምታቸው እነሆ አድርሰናል። መልካም ፋሲካ። መልእክቶቻችሁን በስልክም ያኑራችሁ ጥቂቱን እናሰማችሁ። በመልካም ምኞትን እየገለጥኩ በኢትዮጵያ ውስጥ ያሉት ወንድሞቻችን፣ በመላ ኢትዮጵያ ህዝቦችና እውነታዎች ሁሉ ጊዜ እየጸለይኩ እና እየለመንኩ ጓደኞች ወንድሞችን ሰላም እንደሚቀርቡልኝ በእንኳን አደረሳቸውን ዳኜ ልጆች በሙሉ ተማሪም ተስፋዬ ልጆች የትም ወርቅ ተስፋዬ ልጆች የሺ ተስፋዬ ልጆች ሁሉ እንዲሁም ወንድሜ አቶ ሰሙ ቦርዴን አቶ ሞላ ቡልቻን አቶ ሀብታሙ ሀብተማርያም መላው የኢትዮጵያ ውስጥ ያሉትን የእድገት እርምጃ ማህበር መደናጃ አባሎቻችን ሁሉ እንኳን አደረሳችሁልኝ በ በመላ ኢትዮጵያ በአለም ሁሉ ያሉትን ኢትዮጵያኖች የሰላም ፍቅር የእርቅ ዘመን እንዲያደረግልን መልካም ምኞቴን በጸሎቴ ጋር አቀርባለሁ ቦጋለ ተስፋዬ ነኝ ከቤትኒያ የከበረ ሰላምታዬን አቀርባለሁ። መላኩ ሚሻ ነኝ ከካናዳ ካልጋሪ። ለመላው የክርስትና እምነት ተከታዮች ሁሉ እንኳን ለትንሣኤ በዓል አደረሳችሁ እያልኩኝ፣ እንዲሁም በሆሳዕና በዓል በግብጽ የኮፕቲክ ኦርቶዶክስ ተከታዮች ላይ የደረሰውን አሸባሪ ጥቃት እጅግ መሪር ሀዘናችን ነው። የእምነቱ ተከታዮች በአጠቃላይ ዛሬ በግፍ በመከራ ውስጥ ያሏችሁን ሁሉ አምላካችን ይጎብኛችሁ። ኢትዮጵያና ሕዝቧን እግዚአብሔር ይባርክ። ቪኦኤዎች ይህን መልክቴ እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። እንዲሁም የእናንተም የእምነቱ ተከታዮች ሁሉ መልካም በዓል እንዲሆንላችሁ እመኛለሁ። አሎ፣ ቪኦኤዎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል አደረሳችሁ። ለጋዜጠኛ ንጉሴ አክሊሉ ነው። ንጉሴ አክሊሉ ሙሉ የሆነ ጋዜጠኛ፣ እኔ በእውነቱ እንደሱ አይቼ አላውቅም። ባህል ብትሉት፣ ፖለቲካ ብትሉት ታሪክ ብትሉት ማህበራዊ ህይወት ላይ ብትሉት ሁሉም ቦታ የሚገኝ ጋዜጠኛ፣ የተሟላ ጋዜጠኛ አይቻልም፣ በእውነቱ ስለዚህ እንኳን አደረሰ እንኳን ለፋሲካ በዓል በሰላም አደረሰ ለማለት ነው። ደረጀ ነኝ ከካናዳ ሀይ። ቮይስ ኦፍ አሜሪካኖች መጪው የፋሲካ በዓል ለመላው ክርስትና ሃይማኖት ተከታሽ በሙሉ የሰላም የጤና የብልጽግና የደስታ ያድርግላቸው። እንግዲህ የዘፈን ምርጫ መምረጥ እንደሚቻል ያቀረባችሁት መልእክት ሥርዓት እንግዲህ ዘፈን ምርጫ ያልመረጥ ነው። በመጀመሪያ ደረጃ ለውዷ ባለቤቴ ለዘ አፈወርቄ ከአስመራ ለውድ እህቴ ለአስገደች ስጢፋኖስ፣ እንዲሁም አዲስ አበባ ለምትገኘው ለውድ እህቴ ከነ ባለቤቱ ለወይዘሮ አምለተ ስጢፋኖስ፣ ለወንድሜ ዲሄንክ ስጢፋኖስ በአውሮፓ በካናዳ የምትገኙ እህቶቼና ወንድሞቼ በሙሉ የሚካኤል በላይነህን አንተ ጎዳና አንተ መንገድ የሚለው ዘፈን መረጭላችኋለሁ። ይህ ፋሲካ የደስታ የሰላም ያደርግላችሁ። ለሁላችሁም የሆን እንደ ቀልድ ጎዳናው ተለያይቶ እንሆ ሁለት አስርት ዓመታት ተቆጠሩ። አንድ ቀን ደግሞ ጎዳናው ተከፍቶ የምትገናኙበት ቀን ይመጣ ይሆናል። እዛና ህዚ ያላችሁ ውድ ቤተሰቦቼ መልካም የፋሲካ በዓል ያደርግላችሁ። ባለመልእክቱ ስሙንና ያሉበትን ባይተውም እንግዲህ ማንነቱን እንዳሉት ከሃያ ዓመታት በላይ ቢሆንም ዘመዶቹ አይዘነጉም ብለን ተስፋ እናደርጋለን። የመረጡት የሚካኤል በላይነህ አንተ ጎዳና ውብና እጅግ ሸጋ ጣዕመ ዜማ ቢሆንም የበዓል አይደለምና፣ ፍላጎቶን ለማክበር በጥቂቱ ካሰማን በሌላ ዝግጅት ዘርገፍ አድርገን ደግሞ እናስኮመኩምዎታለን። ነገር ግን ለትንሣኤው የታደሰ ዓለሙ ሚሻምሾ እነሆ ያጣጥሙት በቀራኔዮ ላይ። ወይዘሮ ትእዘዝ በለጠ ለወይዘሮ እርባኖ ወርቅ አበበ ወይም ለአጄ እንኳን ለብርሃነ ትንሣኤው አደረሰዎ እወድወውታለሁ በሉልኝ ብላለች። የታደሰ ዓለሙም ሚሻ ሚሾም የመረጠችው እርሷ ነች። ደግሞም ለሌሎች ዘመዶቼም ስትል ትቀጥላለች። ወይዘሮ ትዘዝ ሰላም፣ ጤና ይስጥልኝ። ኢትዮጵያ ለምትገኙት ቤተሰቦቼ እኔ ትዘዘው በለጠ ነኝ። ከአሜሪካ ነው የምደውለው በሌ ለተከበረችው ህቴ ለበላይንሽ በለጠ ለባለቤቷ ለሚስተር ኢድ ለልጇ ለዘላለም አድኛና ና ለአቶ ዘላለም እንደዚሁም ደብረታወር ለሚገኙት ዘመዶቼ በሙሉ መላክዬ አገር እንኳን አደረሳችሁ እስቴ ለምትገኙት ዘመዶችም እንኳን አደረሳችሁ ለወንድሜ ና ለህቴ ልጆች እንኳን አደረሳችሁ ላለሁ አዲስ አበባ ለሚገኙት እናቴ ለወይዘሮ አመላ ወርቅ አበበ ና ለወይዘሮ አበባ አበበ እትዬ ትዘዛው ነኝ ከአሜሪካ እንኳን አደረሳችሁ ከነመላ ቤተሰቦቻችሁ ለምሳሌ እንኳን አደረሰሽ። ከጎንሽ ብኖር በጣም ደስ ይለኝ ነበር። ካናዳ ለምትገኙት እህቴ ለፍቅር በለጠና ለወንድሜ ለታደሰ በለጠ ፍቅር ዮናስ እንኳን አደረሳችሁ። አሜሪካ ለምትገኘው እህቴ ለሰብለ በለጠና ለባለቤቷ ለግዘሽ እንኳን አደረሳችሁ። ላለው ለጓደኞች በሙሉ ከዚህም በመቀጠል ደግሞ ለቪዮ የሰራተኞች በሙሉ እንኳን አደረሳችሁ። በጣም እወዳችኋለሁ። Oh, me shall, me shall, me shall, me shall, me shall, me shall, me shall, me shall, me shall, me ዋሽንግተን ዲሲ አካባቢ የሚኖሩ እናቶችና አባቶችን በአጠቃላይ አዛውንቱን ሰብሰብ ባድርጎ እንዲወያዩ የየሕይወታቸውን ታሪኮች እንዲጨዋወቱ በማድረግ የሚንቀሳቀስ ድሪም የሚባል የኢትዮጵያውያን መገናኛ ታዳሚዎች ከሆኑ እናቶች ወይዘሮ አሰገደች ገብሩ የትንሣኤ መልእክት አላቸው እዚህ አሜሪካን ላሉ ልጆቼ እጹብ አየለ ከነ ልጆቿ ከነ ባለቤቷ ምስራቅ አየለ ከነልጆቻ ሳምሶን አየለ ከነ ልጆቹ ሸዋን ግዛው አየለ ከነ ልጆቹ ከነ ባለቤቱ ኢዮብ አየለ ከነልጆቹ ከነ ባለቤቱ እንግዳ ወር ካሳዬ እስተነ ባለቤቱ እስተነ ልጁ ነጻነት ፍቃዱ፣ እስተነ ባለቤቷ እስተነ ልጅቻ ሜሮን ካሳ፣ እስተነ ባለቤቷ እስተነ ልጆቻ አገር ቤት አዲስ አለም ጎረቤቶቼ በሙሉ ለምን የሰው ዝርዝር በጣም መ ስለሚከብ ብዙ ስለሆኑ ከደንጠርቼ ከለ ስለሚቀየሙኝ ድፍና አዲስ አለም ያሉ ጎረቤቶቼ በሙሉ ወዳጆቼ በሙሉ አዲስ አበባ ለልጄ ለሰሎሞን አየለ፣ እስተነ ባለቤቱ እስተነ ልጁ ለእህቴ አባይነሽ ወርቁ ስተ ነ ልጆቻ ሚኪ ካሳ ስተ ነልጁ ስተ ነ ባለቤቱ ያረድ ካሳ ስተ ነ ልጁ ስተ ነ ባለቤቱ ሄኖክ ኪዳኑ ስተ ነልጆ ስተ ነ ባለቤቱ ስተ ነ ልጆቹ እነዚህም ናቸው። አዲስ ኪዳኑ ህይወትና ኢትባረክ ሁሉ ለዚህ አመት በዓል እንኳን አደረሳችሁ። ልጆቼ መወዳችሁ በሙሉ ለደምሲ አየለ ዳዊት አየለ በሰላም ያገናኘን ከማመት በዓል ያድርግልን። ወይዘሮ አዋይሽ ጌታ አሁንም የድሪም ሰው ናቸው እንኳን አደረሳችሁ ይላሉ ለምወዳት እህቴ ለወይዘሮ ዙፋን ጌታ ነህ ለምወደው ወንድሜ ለአቶ ከበደ ጌታ ነህ ለልጄ ኤልሳቤት ደምሴ ለታደሰ ደምሴ ለፋሲል ደምሴ ለገሰሰ ደምሴ ለጓደኞቼ ለዘነዎች ተሰማ ለስምረት ተክለ ሃይማኖት ለወይዘሮ ጸዳለ ለወይዘሮ ስናፍቅሽ በሙሉ ከመወዳቸው ጓደኞች ሁሉ እንግዲህ በጣም የናፈቃችሁኝ ትዝ እያላችሁኝ ነው። ጠላውም ዳቦም እየሸተተኝ ነው። እንኳን አደረሳችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም ፋሲካ ይሁንላችሁ። እንኳን አደረሳችሁ። እንኳን ጾም ፈታላችሁ። ያገናኘል። ትዕግስት ገድብ እባላለሁ። ኢትዮጵያም በአለም ላይ በሙሉ ያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባሎች ክርስቲያኖች የሆናችሁ በሙሉ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ከነ መላው ቤተሰባችሁ በያለሁበት ቤተሰቦቻችሁን በሙሉ እንግዲህ ሁላችንም በየቦታው ተበትነን የምንገኝ ብንሆንም በዓላችንን በያለበት በማክበር እንታወቃለን። የኢትዮጵያን በዓል አንዱ ለየት የሚያደርገው ይሄ ትንሣኤን በዓል በተመለከተ ደግሞ የጾሙን ህማማቱን ሁሉን አልፈን እዚህ ስንደርስ በየአመቱ እንደ አዲስ የኢየሱስ ክርስቶስን መነሳት እንደ አዲስ ነው የምናስበው። ትልቅ በዓል ነው ፋሲካ። ለበዓሉ አደረሳችሁ በያላችሁበት ያላችሁ ወገኖቻችን በሙሉ አመሰግናለሁ። እስኪ ደግሞ የአምሳል ምትኬን አውዳመት እንጋብዛችሁ።

ወደ አዲስ አበባ ስልክ መታሁና ባልደረባዬንና ወዳጄን ንጉሴ አክሊሉን አገኘሁት። በዓል ያለሱ መቼም አይደምቅም። እንኳን አደረሰህ ንጉሴ። ሰላምታና ደረሰን፣ ወንድሜ ሰለሞን አባተ እንኳን አብሮ አደረሰን። አሚን አሚን። እንግዲህ ሰሞኑን ያው የፋሲካ ሰሞን ነው። አንተ ደግሞ ከቤተ ክህነቱም አካባቢ ከሰውም ከቤተሰብም አካባቢ አትጠፋም፣ ብዙ አትርቅም። አድማጮቻችንም መቼም ድምፅህን በዛሬ ዕለት መስማት ሳይናፍቁ አይቀሩም እና እስቲ አንዳንድ በዚህ በፋሲካ ዙሪያ ያሉ ዋና ዋና የምትላቸውን ነገሮች አንስተን እንነጋገር። እስቲ ከስቅለቱ እንነሳ። ደስ ይለኛል ሶስት ቀን በመቃብር አድሮ የሚል ብዙ ጊዜ ሰማልሁኝ። ቃል ከስቅለት በኋላ ማለት ነው። በእውነት ሶስት ቀን ነው እንዲያደረው ኢየሱስ ክርስቶስ በመቃብር በትክክል በሶስተኛው ቀን ተነሳ ብለን ነው የምንለው። ስለዚህ ሶስት ሌሊት አይደለም በመቃብር የነበረው ማለት ነው። አዎ እንግዲህ እንደሱ ነው፣ ግን እኛ ያው ሶስት ሌሊት ነው የምንለው። አቆጣጠሩ አለ። ይሄ በጣም የረቀቀ ነው። ጥያቄውም ትንሽ ከበድ ይላል። የኔም አባት ለኢትዮጵያ ታሪኳኑ መልኳ የሚለው መጽሐፋቸው ላይ በሚገባ ዘርዝረውታል። የብዙ ሰዎች ጥያቄ ነው ይሄ ለማስረዳት በጣም ይሄ ነገር በጥንቃቄ ማስረዳትና በጥንቃቄ መረዳትን የሚጠይቅ ነገር ነው። እኔ የድሮ ጀምሮ የዚህ የሂሳብ ትምህርት አይሆንልኝም። አባ ስራት ደስታ በሀይገር ምህንደው አይሆንልኝም። የቁጥርና የሂሳብ ነገር እንደ ትንሽ ድርሰት ይሻለኛል። ወደ ክህነቱ አድልተ ታስሩ እንደ ዘጠኝን እንኳ ባገኝ በሱ ነው። ግን የቤተ ክህነት እኮ ብዙ ያዊ ሻህር የቁጥር አለው፣ ብዙ ቁጥር አለ። እውነት በጣም ጎበዞች ናቸው። እና ይሄ እንግዲህ የእነሱን ትምህርት እንዴት አድርገን መረዳት እንደምንችል እንደው አንተም እንዴት ልትረዳኝ እንደምችል እያሰብኩ ነው። እነሱ ምንድን ነው የሚሉት እንግዲህ እንግዲህ ጌታ የግድ ወደ መቃብር ከገባበት ጊዜ ብቻ አይደለም። ይህን እንግዲህ በቤተ ክርስቲያን አስተምህሮት አርብ ጠዋት ጌታ እጁን ታስሮ በጲላጦስ አደባባይ ከቀረበበት ጊዜ ጀምሮ ሰዓቱ ይቆጠራል ይላሉ። አርብ ከጠዋቱ አስራ ሁለት ሰዓት እስከ ስድስት ሰዓት አንድ ቀን ይሆናል ይላሉ። በዚህም ምክንያቱን ሲሰጡ ቀኑ ስለጨለመ ከስድስት ጌታ ከተሰቀለበት ሰዓት እስከ ዘጠኝ ሰዓት ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብትም ረግፋ ስለነበረ ሶስት ሰዓት እንዲሆን ይህ ሰዓት ከስድስት እስከ ዘጠኝ አንድ ሌሊት ሆኗል ይላሉ። ስለጨለመ ጨረቃም ደም ስለመሰለኝ እንደገና ደግሞ ከቀኑ ዘጠኝ ሰዓት እስከ ቀኑ አስራ ሁለት ሰዓት ብርሃን ሆኗል። ይህን ደግሞ አንድ ቀን ይሉታል። ዓርብ ዕለት ብቻ ሁለት ቀንና አንድ ሌሊት ሆኗል ነው የሚሉት። አርብ ቀን ብቻ አርብ ለቅዳሜ አጥቢያ አንድ ሌሊት፣ ቅዳሜ ሙሉ ቀን ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ አስራ ሁለት ሰዓት አንድ ቀን እንደገና ከምሽት እስከ ሌሊቱ ስድስት ሰዓት ያለው ጊዜ ደግሞ ለውህድ አጥቢያ እሱም ራሱ እንዲሁ አንድ ቀን የሆነና በአጠቃላይ ሶስት ቀን በከርሰ መቃብር አደረ የምንልበት ምክንያት ይሄ ነው ነው የሚሉት። እንግዲህ ምን ያህል ግልጽ እንደሆነ አላውቅም። መቼም እኮ ንጉሴ፣ የእምነት ጉዳይ ነው። የግድ ብዙም ጠልቀህ ይሄ ልክ ነው ልክ አይደለም ብለህ መከራከርም አስቸጋሪ ነገር ነው። እመኑ ነው የሚባለው። እና እንደው ለመከራከሪያ ነጥብነት ሳይሆን እንደው ነገሩ ለምንድን ነው እንደዚህ የሆነው ከሚል ጥያቄ በመነሳት ነበረ። ይሄንን ካነሳ አይቀር እስቲ ስለ ቅዳሜ ስዑር እናንሳና፣ እንግዲህ እኛ ባደግንበትም በአቦውም እንደሚታወቀው ቅዳሜ ማታ ነው እርድም ያለው። በተለይ ዶሮ የሚታረደው ቅዳሜ ማታ ነው፣ ምንም እንኳን የሚገደፈው ሌሊት ቢሆንም። በዚህ ላይ ማለት የምትፈልገው ነገር አለ። በጣም ደስ ይለኛል። ለምን መሰለህ ይሄ የኢትዮጵያ ቤተ ክርስቲያን እንግዲህ ቀደም ሲል በግብፃውያን ሊቃነ ጳጳሳት በእነሱ የበላይነት ነበረ ስትተዳደር የነበረው። እነዛ ጳጳሳት ከነበሩበት ጊዜ ጀምሮ እና አቡነ ቄርሎስ እና አቡነ ማቴዎስ እና አቡነ ማርቆስ እነዚህ ከነበሩበት ጊዜ ጀምሮ ያለ ስርዓት ነው ይሄ እንዳልኩ። አሁን ደግሞ ቅዳሜ ስዑር ከተሻረ አይበላም፣ ግን እርድ ማከናወን የተፈቀደ ነው። ከዛ ጊዜ ጀምሮ አስራ ሁለት ሰዓት አንድ ሰዓት ይታረዳል። ሌሊት ዘጠኝ ሰዓት መድፍ ተተኩሶ ምእመናን ይገድፋሉ። አሁን ግን ለምንድን ነው ማታ የምታርዱት? ማታ ትረዱ ዋትረዱ ሌሊትም፣ በሽሮ በተልባ ግደፉ እንጂ በአሳ ግደፉ እንጂ፣ ፍስክ በሆኑ ምግቦች አስፈስኩ የሚል አንዳንድ ነገር በቃ፣ ይሄ ደግሞ ወጥ ሆነ። ከአንድ ቤተ ክህነት የመጣ መልእክትም አይደለም፣ ግን አንዳንዶች እንደዚህ እያሉ ህዝበ ክርስቲያኑ ይወናበዳልና፣ የድሮ ስርዓት አስራ ሁለት ሰዓት ምዕመናን ያርዳሉ። እንደውም ሰለሞን አባተ ቤተ መንግስት ከቀኑ ዘጠኝ ሰዓት ነው የሚታረደው። ለምን ግብር አላ አደሩ ይገባል፣ ምዕመናኑ ይገባል፣ የመንግስት ሰራተኛው ይገባል። ግብር ስላለ ከቀኑ ዘጠኝ ሰዓት ጀምሮ ነው። ይህም ብቻ አይደለም፣ ቄራ ብትሄድ እንደዚሁ ከዘጠኝ ከአስር ሰዓት ጀምሮ ነው እርዱ። ሁለት ሰዓት ላይ አራት ኪሎ ብትሄድ፣ ሁለት ሰዓት ላይ እዛ አንተ ትሰራበት የነበረው ኢትዮጵያ ቴሌቪዥን ማዘጋጃ ቤት ልኳንዳዎቹ አካባቢ ብትሄድ ቅዳሜ ከምሽቱ ሁለት ሰዓት ጀምሮ ስጋው ይወርዳል። ስለዚህ ታርዷል ማለት ነው። እና ተባርኮ ነው እሱ ደግሞ የሚታረድ ነገር። አዎ ምን ስርአት አይዝም እያልኩ እኔ ብዙ ጊዜ እንደዚህ እላለሁ። ከጥንት ጀምሮ ሲያያዙ የመጣ ነገር ነው። አሁን እኔ እንደዛ ነው የማደርገው። በዛ መልክ ነው እኔ የሚሄደው። እሺ፣ እስቲ ሌላው አንድ ማነሳልህ ጥያቄ፣ ለምንድን ነው ዶሮ የሆነችው የዛን ጊዜ የምትታረደው እና የሚገደፍባት ሌላ ነገርስ ቢሆን ሌላ ነገር ቢሆን አሁንም ቢሆን ይቻላል። ዶሮ እንግዲህ ያው ጴጥሮስን ሶስት ጊዜ ትክደኛለህ ባለው መሰረት ከዛ ጋር ተያይዘው የመጣ ነገር ነው የሚመስለኝ እና በሌላ ነገር በፈለከው ነገር በሽሮም ይሁን በአትክልትም ይሁን በምንም ማድረግ ይቻላል። ዶሮ እንግዲህ ከባህል ምግብነቷ ጥሩነቷ የተነሳ እንደው መጀመሪያ ወደ ስጋው ከመሄዳችን በፊት እርዱም ገና ነዋ። ለምሳሌ በጉም በሬውም ምኑም የሚታረደው ከረፈደ በኋላ ስለሆነ፣ ዶሮዋ ግን ቀደም ብላ በጃለች ስለሆነች ታርዳ እንደው በእንቁላሏም በእሷም ደፍ ይሻላል በሚል ይመስላል። እንደዚህ ይመስለኛል። እስቲ ከትንሣኤው ዝማሬዎች ከቤተ ክህነቱም ይሁን ከዓለማዊም ይሁን አንተ መቼስ ቅድም እንዳልኩ ሁሉም ጋለህና፣ እስቲ ደስ ያለህን ምረጥ፣ እናሰማን እስቲ ንጉሴ። አማርኛ ቤቱ ይሻላል። አንተ ምረት እንግዲህ የዛሬው ይሄ ደስታ የሰው ልጆች ብቻ ደስታ አይደለም። በነገራችን ላይ ከዛሬ አሁን ከትንሳኤው በዓል ጀምሮ መጪዎቹ ሀምሳ ፋሲካ፣ ጳራክሊጦስ እስከምንልበት ጊዜ ድረስ የበዓሉ ዋና ቀለም ዋናው ትንሣኤ፣ ከእለህል አመን ብርሃነ ከፈኑ ዲዌነ ብርሃንህን ላምን ለኛ ላክልን የሚል ነው። ዋናው መልእክት ይቺው ነች። የዛሬው በዓል የትንሣኤው በዓል የሰው ልጅ ብቻ ሳይሆን ምድርም ራሷ የምትደሰትበት ነው፣ ይላል ቃለ እግዚአብሔር። ወምድርን ትገብር ፋሲካ፣ ምድርም ራሷ ተድላ ደስታ ፋሲካ ታደርጋለች ሐሴት ታደረጋለ ይችላል ሙታነን ያድን ዘንድ የሞትሞትን ሽሮ ወልደ አምላክ ሄደ ወደኋላ ታስሮ እኔ ልሙትልህ እኔ ልንገላታ በተንከራተትከው በተከስከው ፋንታ የብርሃን አክሊልን ለሰማይት ያደለ ከለሜዳ ለብሶ ቀራኔዎ አለ እያለ ዛሬ ኒውዮርክ አካባቢ የሚገኘው ብርሃኑ ውድ ነህ የሚባል የኒውዮርኩ መዘምር ካህን ቄስ እንዲህ እያለ ያዜም ነበር። ድሮ ልጆች ሆነ። አበዛሁብህ ይበቃል እንግዲህ። ጠላ ይዤ ነው። አንተ እንግዲህ ምን ይዘህ እንደሆነ አላውቅም። ድንቅ ነው። አንተ ከያዝክልኝ ይበቃኛል። በእውነቱ በስሜት በመንፈስ አብሬ ነው ያለሁት። ለአራዳ ልጆች የምታስተላልፈው መልዕክት አለ? በመጨረሻ የአራዳ ልጆች እንግዲህ ሁለት ወር ይጠቀማቸዋል። መጾም ማለት ስጋውን ብቻ ሳይሆን በተለይ ከመጠጡ፣ ይህ ሁለት ወር ጾሞ አስር ወር ደግሞ መዝናናት እንዳይበዛ በመጠን በልክ ይሁን። ሁለት ወሩን ለአንተ ሰጥተናል፣ አስር ወሩን ለእኛ ይበቃል ብለናል ለነፍስ መዳኛ እያላችሁ እንደው ከመጠን ከልክ እንዳታልፉ። ዘምር በመጠን ነውና የሚለው ሁሉ ነገር በልክ በመጠን ይሁን። አራዶች ደግሞ ለሚቀጥለው ዓመት ያድርሳችሁ። እንኳን ለብርሃነ ትንሣኤው አደረሳችሁ። የምትወዷት ሀገራችሁ ደግሞ እንደዚሁ በሕይወት በሰላም በጤና ሰላም እንድትሆን፣ ሀገር ሰላም እንዲሆን ጸሎታችሁ አይለይ። እግዚአብሔር በሰላም ደግሞ ለሚቀጥለው ዘመን በተድላ በደስታ እንዲሁ በሰላም በፍቅር ያገናኘን ጠቅላላ አሜን በጣም አመሰግናለሁኝ፣ ንጉሴ እግዜር ይስጥልኝ። መልካም በዓል ለአንተም ለቤተሰብህም ለመላ ወዳጆች ሁሉ እንዲሆን እኛም እንመኛለን። አመሰግናለሁ ሰለሞንዬ። ወዳጆቹና በቅርብ የሚያውቀው ብዙ ሰው በአባቱ ማዕረግ አፈሊቅ እያለ የሚጠራው ንጉሴ በዚህ በአማረ ቅላጼው ይህችን ለአራዳ ልጅ መልእክቱ ከዚህ ቀደም እንዲህ ሲል አውርዶልኝ ነበር፣ ላስታውሳችሁ። ነገን አራዳ ልጅ መጎኑን አይጠጣም በጾምን ሁለት ወር አይደርስም ጨርሶ ቀደጀ ሰላም ሁለት ወር ሁላንተ ትተናል፣ አስር ወር ሁለኛ ይበቃል ብለናል። ጌታ ሆይ ለነፍስ መዳኛ ኢትስክር ኢትስክር ኢትስክር ስለሚል መጽሐፉ መዝናናት ይገባል በወጉ በየምዕራፉ ዝ አራዳ ዝ አራዳ ዘመድ አይደል ባዳ ዝ አራዳ ዝ አራዳ ዘመድ አይደል ሲጋቡ እንግዲህ እያን እንዲህ እንለዋለና እናመሰግናለን ንጉሴ። ኢትዮጵያውያን በያሉበት በዓለ ፋሲካውን እንዴት እያከበሩ እንደሆነ ጠየቅ የቅ ለማድረግ ሞክረናል። ሰለሞን ወደ ኖርዌይ ደውሎ ነበር። እስከ ዳር ገበያው ካሳ እባላለሁ። ነው የምኖረው ኖርዌይ ስታቫንገር። እስቲ እንዴት ነው የምታከብሩት የፋሲካን በዓል በየጊዜው ብዙ ኢትዮጵያውያን አላችሁ እንዴዛ? አዎ ብዙ ኢትዮጵያን አለን እዚህ። የምናከብረው አብዛኛውን ጊዜ ቤተክርስቲያን አለን፣ ትልቅ ቤተክርስቲያን መድኃኔዓለም። እሺ፣ ሰኞ ነው በነገራችን ላይ፣ ከማማት ጀምሮ በየቀኑ ቤተክርስቲያን ከአስር ሰዓት ጀምሮ በኢትዮጵያ አቆጣጠር፣ በዚህ ሀገር ከአስራ አምስት ሰዓት ጀምሮ ቤተክርስቲያን ክፍት ነው። አስራ አምስት ሰዓት ማለት እናንተ ጋር ከቀኑ ዘጠኝ ሰዓት ሲሆን ማለት ነው። በኢትዮጵያ አስር ነው የሚሆነው፣ በኢትዮጵያ አስር ነው። የአንድ ሰዓት ልዩነት አለ በእናንተና በአዲስ አበባ መካከል። እና የሚችል ሰው ከስራ ሲወጣም የሄደ የስግደት ስነ ስርዓት የጸሎት ፕሮግራም አለ፣ ስግደትም አለ። ሀሙስ ደግሞ ከጠዋቱ ዘጠኝ ሰዓት ጀምሮ ቤተክርስቲያን ክፍት ይሆናል። ከዛ እግር አጠባ አለ። ከዛ በኋላ ደግሞ የቅዳሴ ስነ ስርዓት አለን። ዓርብ ደግሞ በስቅለት ጠዋት ጀምሮ ነው ዘጠኝ ሰዓት በዚህ ሀገር አቆጣጠር ማለት ነው። ከጠዋቱ ዘጠኝ ሰዓት ጀምሮ እስከ ጠዋቱ ሶስት ሰዓት ጀምሮ ማለት ነው። ሶስት ሰዓት ጀምሮ አዲስ አበባ ላይ ያን ጊዜ ከጠዋቱ አራት ሰዓት ይሆናል። አራት ሰዓት ይሆናል እስከ አስራ ስምንት ሰዓት ከምሽቱ አስራ ሁለት ሰዓት ድረስ ማለት ነው። እስከ አስራ ሁለት ፕሮግራሙ ልክ እንደ ኢትዮጵያ ስርዓት ነው የሚደረገው። ቅዳሜ ደግሞ ለሊት የቅዳሴ ፕሮግራም አለ። ሌሊት የሚጀመረው ሀያ ሰዓት ጀምሮ ቤተክርስቲያን ክፍት ይሆናል። ሀያ ሰዓት ማለት ቅዳሜ ከምሽቱ ሁለት ሰዓት ጀምሮ ማለት ነው። አርብ ዕለት የስግደቱ ስነ ስርዓት ሁሉም ነገር ያው በተለመደው ሁኔታ ነው የሚከናወነ በተለመደው ልክ እንደ ኢትዮጵያ ስርዓት ነው የሚደረገው ሁሉም ነገር እሺ። ከዛ ቅዳሜ ከምሽቱ ሁለት ሰዓት ጀምሮ ቤተክርስቲያን ክፍት ትሆናለች ክፍት ይሆናል። ከዛ ምዕመናን ይሰበሰባሉ። ያው ቅዳሴ ፕሮግራም የሚያልቀው እስከ ሁለት ሰዓት ከሌሊቱ ስምንት ሰዓት ድረስ ማለት ነው። ስምንት ሰዓት አልቆ ሁሉም ወደየቤቱ ይሄዳል ማለት ነው። እሁድ ቅዳሴ የለም። ሁሉም በየቤቱ ያከብራል። አንዳንድ ሰው ቅርብ ጓደኛው ጋር አብሮ ሌሊትም አብሮ የሚፈዳ ሚገድፍ አንድ ላይ እንገደፋለ በተጨማሪም እሑድም እንደዚሁ ቤተሰብ ያለው ከቤተሰቡ ጋር ያከብራል። ጓደኛ ያለው ከጓደኛው ጋራ ያው ልክ የኢትዮጵያ ያለውን መንፈስ እንዲፈጥር ተደርጎ ነው ሁሉም ሥርዓት የሚደረገው። ግን ይፈጥርላችኋል፣ ኢትዮጵያ ያለውን የፋሲካ መንፈስ እዛ በምትኖሩበት በኖርዌይ ያን ያህል ባይሆንም፣ በቃ ሁሉም ዶሮ ወጡም፣ ምግቡ፣ ሁሉም ነገር አለ ግን ያው የሆነ ሚስ የምታደርገው ነገር አለ የአገር ቤትን ያህል የሚሆን አይደለም። ገበያ የምትፈልጓቸውን ነገሮች ታገኛላችሁ ለባህላዊ ዝግጅታችሁ። አዎ የሚገርምህ አሁን እዚህ እስተባንገር ከተማ ውስጥ የኢትዮጵያ እንትን አለ ምግብ ምናምን የሚሸጥ ሱቅ አለ እና እዛ እንጀራ የሚገዛም አለ ቤት ውስጥ ራሱ የሚያዘጋጃለ የኢትዮጵያ የጤፍ እንጀራ ይሸጣል ያንን የሚገዙ ሰዎች አሉ። ዶሮም እንግዲህ አበሻ መቼም አያጣም። ዛዴውን ያው የታሸገች ብትሆንም የታሸገውን ዶሮ መቼም አታርዱም፣ የሚታረድ እንኳን የለም። እሺ፣ ከፍሪጅ ውስጥ የወጣች ናት እንግዲህ ብትሰራው፣ ዋናው ዶሮ መሆኗ ነው። ዋናው ቴስቱ እስከ ዳር መልካም የፋሲካ በዓል መልካም ሰሞን እንዲሆንላችሁ መኛለሁኝ። እንኳን አደረሳችሁ ሁላችሁንም። በአንቺም በኩል ኖርዌይ ለምትገኙ ኢትዮጵያውያን ሁሉ፣ በአውሮፓም ላላችሁ ኢትዮጵያውያን ሁሉ እንኳን ለብርሃነ ትንሣኤው አደረሳችሁ። እናንተም እንኳን አደረሳችሁ። እናመሰግናለን። ላሰባቸውን መልካም በዓል ይሁንላችሁ። አሚን አውዳመቱ ሲመጣ ለማመቱ ኩራታችን ስንኖር በሀገርኛ፣ በህይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በሀገራችን አሲናገናይን ስንጨብር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል። አውዳመቱ የትዕግስት በቀለ ነው። ደግሞ ወደ ምዕራብ ዩናይትድ ስቴትስ መለስ አድርገን እናስቃኛችሁን። ሎስ አንጀለስ ካሊፎርኒያ ላይ ሪፖርተራችን ዳንኤል አርጋው ተዘዋውሮ የተመለከተውን እና ያናገረውን ያካፍለናል። ቀልድ ይሁን እውነተኛ ታሪክ እርግጠኛ ባልሆንም በአመት በዓል በዚህ አሜሪካ የሚዘወተር አንድ ቀልድ አለ። አንዱ ነው አሉ ከኢትዮጵያ ገና ወደዚህ ወደ አሜሪካ ከመጣ ብዙም ሳይቆይ ያለውን የባልትና ሙያ ለቤተሰቦቹ ለማሳየት ሲል በአውደ አመት ሰሞን ወደ አንድ የገበያ ማዕከል ያመራል ዶሮ ገዝቶ ክሽን ያለ ዶሮ ሰርቶ ለቤተሰቦቹ ለማቅረብ ዘለግ ላለ ሰዓታት በሱፐር ማርኬቱ እየተንጎራደደ ዶሮ እስከነ ነፍሱ ያገኝ እንደሆነ ማማተሮን ይቀጥላል። ልክ እንደ ሀገር ቤቱ ዶሮ ተራ የወረደ ይመስል ከብዙ ልፋትና ውጣ ውረድ በኋላ እንቁላል ያገኘና እንቁላሉን አፈፉ አድርጎ በሂሳብ ወደሚከፈልበት ቦታ ያመራና እንቁላሉን እያሳየ ወሪዝ ደማዘር የእንቁላሏ እናት የታለች ብሎ እርፍ። አውደ ዓመት ማደል ለፈገግታ ያህል ይህችን ካልናችሁ ወደ ተነሳሁበት ጭብጥ ላምራ። በመላዊ ክርስትና ሃይማኖት እምነት ተከታዮች ዘንድ በታላቅ ድምቀት ከሚከበሩት ሃይማኖታዊ ክብረ በዓላት መካከል ትንሣኤ አንዱና ዋነኛው ነው። አውደ ዓመት ኢትዮጵያውያን በጋራ ሆነው በሀሴትና በደስታ የሚያከብሩት ለዘመናት ያደረጁት ሃይማኖታዊ ብሎም ባህላዊ ሴት ነው። አውደ ዓመት ደስታ አውደ ዓመት ጸጋ ነው። በጋራ የሚያከብሩት በጋራ የሚደሰቱበት ኢትዮጵያዊ ትውፊት ነው። በተለይም ከሀገራቸውና ከቀያቸው ርቀው ያሉ ኢትዮጵያውያን በዓሉን በዓል አስመስለው ከወዳይ ዘመዶቻቸው ጋር ተጠራርተው ድንበር ሳያግዳቸው በድምቀት ያከብሩታል። በዚህ በምዕራብ ካሊፎርኒያ ሎስ አንጀለስና አካባቢዋ የሚኖሩ ኢትዮጵያውያንም ስለ በዓሉ ያላቸውን ስሜት ያጋሩ ዘንድ መቅረጸ ድምጻችን በመያዝ ወደ ተለያዩ አብያተ ክርስቲያናትና የገበያ መደብሮች ጎራ ብለን ነበረ ያጠናቀር ነውን እነሆ ጤና ይስጥልኝ። ፕሮፌሰር አዱኛው ወርቆ እንደምን አሉ? እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሰዎት። ሰላም ዳንኤል፣ አሁንከንም እንኳን አደረሰ። አመሰግናለሁ። በዓሉ እንዴት እያከበሩት ነው? እስኪ ከቤተሰቦችዎ ጋር በመጀመሪያ ለሚያዳምጡኝ ወገኖቼ ሁሉ እንኳን አደረሳችሁ ለማለት እፈልጋለሁ። እኔና ቤተሰቤ አንድ ላይ ሁነን የበላን እየጠጣን እግዚአብሔርን እያመሰገን ና ያለ ነው። የሚያስፈልገንን ሳንጠይቀው አውቆ ታየን ካላየነው አደጋ ጠብቆ ከዚህ ያደረሰን እግዚአብሔር ነውና በሰማይ በምድር ይድረሰው ምስጋና። እኛ ሞት ሲገባን እሱ በእኛ ፈንታ የተጎነጨልን የሞትን ከፈታ በመልኩ ባምሳሉ ለፈጠረን ጌታ ምስጋና ይድረሰው ከጧት እስከ ማታ አይመረመርም የፈጣሪ ኃይሉ ሞቶ ማረካቸው ጠላቶቹን ሁሉ እያል እያመሰገንን ያለ ነው። እንግዲህ መቼም የምስጋና ቀን ነው፣ የደስታ ቀን ነው፣ የቤተሰብ ቀን ነው። ብዙ ወደኋላ የሚወስድ ትዝታም አለን። እኛ ውጭ ሀገር የምንኖረው እንደዚህ ባሉ ቀናት አመት በዓላት ወደ ኋላ ወደ ትዝታችን ነው የምንመለሰው። ቤተሰቦቻችን ጋር ያሳለፍነው ጊዜ ያሳለፍነው ደስታ፣ የበላ ነው፣ የተጣ ነው፣ የተጫወት ነው ሁሉ ይመጣል። መልካም አውደ አመት። ፕሮፌሰር አዱኛ ወርቁ ከናፓ ቫሊ አመሰግናለሁ። ክቡራንና ክቡራት አድማጮቻችን፣ አሁን የምንገኘው ዙላ የኢትዮጵያና ኤርትራን ሬስቶራንት ነው። በዚህ በሬስቶራንት ውስጥ በርካታ ኢትዮጵያያኖችና ኤርትራያኖች እንደዚህ ተሰብስበው በዓሉን በዓል እያስመሰሉት ነው። እንግዲህ የሬስቶራንቱ ባለቤት አጠገብ ያለ ስምንት ነግረኝ ከሀሰ ራ ባል ነው። በዓሉ እንዴት እየተደረገ ነው? እስኪ በዓሉን በጥሩ መልክ የተከበል ነው ያለ ነው። ለበዓሉ እንዲሆን ብለን ሶስት በሬ አርደን፣ ሶስቱን በሬ ቅርጫ አዘጋጅተን እየሸጥን ያለ ነው። የሰው ውስጥ ተሳትፎ እንዴት ነው? የሰው ተሳትፎ በጣም ጥሩ ነው። ሶስት በሬ ጨርሰናል። አሁንም ሰው እየመጣ እየጠየቀ ነው። ወደ አራተኛ እየሄድን ያለ ነው። ልክ እንደ ኢትዮጵያ ቅርጫ ማለት ነው። አዎ መደብ መደቡ ላይ ታረው ሁሉም ያነሱ ይወስዳል ማለት ነው። አንዱ በሬ ለአስር ሰው ነው የሚሆነው። ለአስር ሰው ይካፈላል፣ እኩል ይካፈላል። ከአጥንቱም ከጨጓራም ከምኑም እኩል እንከፍልና እሱን ሰጣለን ሰዎች ሩካሳይ መልካም በዓል ይሆንልን። አሜን። ለሁላችንም እንኳን ለብርሃነ ትንሣኤው በሰላም አደረሰ። ስምህን ትነግረኝ? አሁን ጌታምረት ይባላለሁ። እንኳን አብሮ አደረሰን። አንተንም እንዲሁ እልሃለሁ። የነ መቤት ስምሽን ትነግርኛለች? ማን ልበል? ጣይቱ። በዓሉ እንዴት እየተቀበላችሁት ነው? እንግዲህ አንተ ያው እንጀራዎችን ዳቦ ስትሸምት ነው ያየሁ እዚህ። ለበዓሉ እንዴት እየዘጋጀህ ነው? እስኪ በቻልነው መጠን ለማክበር እንደ ሀገራችን በተለመደው ሁኔታ ለማክበር ሽርጉድ እያልን ነው። የበጉም ሜዳ ሄደን በጉን ባንገዛም እንግዲህ በተቻለው መጠን ባገኘ ነው ለማክበር እየተዘጋጀን ነው እኛም እንኳን ለብርሃን ትንሣኤው በሰላም አደረሳችሁ እያልን በዓሉን ለማክበር እየተዘጋጀን ነው። ሁሉንም ባሉበት እግዚአብሔር ይባርክልን። ከሀገር ውጭ በዓል ማክበሩ ያለው ስሜት ምንድን ነው? እስኪ ያለው ስሜት እንግዲህ ያው አገርህን እንትን ትላለህ። ያ የነበረውን ግርግሩን፣ በግ ለመግዛት ዶሮ ለመግዛት የምትሯሯጠውን ያን የምታየውን ሚስት አድረገዋለ ይናፍቀሃል፣ በተለይ በዚህ ሰዓት ማለት ነው። እና ከዛ በማወዳደር ያው እንግዲህ በቻልነው ሁኔታ ደግሞ እዚህ እናከብራለን ማለት ነው። መልካም አውደ አመት እግዚአብሔር ይስጥልኝ። እንዲሁ ላንተን ክቡራን እና ክቡራት አድማጮቻችን በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ እና አካባቢያ የነበረውን የትንሣኤ በዓል አከባበር በተመለከተ ያቀናበር ነው ዘገባ በዚህ ይቋጫል። መልካም የትንሣኤ በዓል። ዳንኤል አርጋውነኝ ከሎስ አንጀለስ ካሊፎርኒያ እናመሰግናለን ዳንኤል። ዳንኤል ያነጋገራቸው ሌሎችም ሰዎች አሉ። ሙሉን ዘገባውን ከዌብሳይታችንና ከፌስቡክ ገጻችን ያገኙታል። የተከበራችሁ አድማጮች እንኳን ለብርሃነ ትንሣኤው አደረሳችሁ። በድጋሚ ለበዓሉ አብረናችሁ ያመሸነው ነው ሱራፌል ሽፈራው፣ ዲጄ ፋቱ፣ ዮን ግርማና ሶሎሞን አባተነን። ከእኛ ጋር ስለቆያችሁ እናመሰግናለን። ለስንብት ቴዎድሮስ ካሳሁን ቴዲ አፍሮ በትላንትናው ምሽት የለቀቀውን ኢትዮጵያ የተሰኘ የአልበሙ መጠሪያ የሆነውን አዲስ ነጠላ ዜማ እንጋብዛችኋለን። ከኢትዮጵያ ጋር ዝለቁ። በእኛ በኩል ለዛሬ በሰላም በልናደሩ ቴዲ አፍሮ አብሯች ይቆያል። ፋርትንዶሬ ስለ እናት ምትሬ እሷ ናት ክብሬ እኔ ሳገሬ Cu și bală și de șacru E ce